በእንደራሴ ኬረን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ የተወካዮች ምክር ቤት ልዑካን ቡድን ሥራውን አጠናቆ ዛሬ ዋሽንግተን ዲሲ ገብቷል። በአፍሪቃ ቀንድ ሰላምና መረጋጋትን መደገፍና ሀገሮቹ የሚያካሂዷቸው የማሻሻያ ለውጦች ዋነኛ ትኩረት የሰብአዊ መብቶች መከበርን ማበረታታት በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ኬረን ባስ፣ የኮሎራዶ እንደራሴ ጆ ወይም ዮሴፍ ንጉሴና የሚኔሶታዋ እንደራሴ ኢልሃን ኦማር ሰንቀውት ወደ ኢትዮጵያና ወደ ኤርትራ የተጓዙበት ግብ ነው። ከእንደ ራሴ ኬረን ቢሮ የወጣው መግለጫ እንደሚናገረው ስራውን በያዝነው የአውሮፓውያን ዓመት መግቢያ ላይ የጀመረው አንድ መቶ አስራ ስድስተኛው የተወካዮች ምክር ቤት ልዑካኑን ከሀገር ውጪ ሲልክ በሚስ ኬረን ባስ የተመራውና በኢትዮጵያና በኤርትራ ጉብኝት አድርጎ ዛሬ የተመለሰው ቡድን የመጀመሪያው ነው። ሚስ ኬረን ዋሽንግተን ዲሲ እንደ ገቡ በሰጡት መግለጫ ሀገሮቹ ለሀያ ዓመታት የዘለቀውን ባላንጣነት ያስወገደ ታሪካዊ የሰላም ስምምነት ከተፈራረሙ በኋላ በአካባቢው ለውጥ እየታየ ባለበት ጊዜ የምክር ቤታችን የመጀመሪያ ጉብኝት መደረጉ ትርጉም ያለውና ጠቃሚ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ሲዘልቁ የፖለቲካ ጭቆናና አፈናን ለማስወገድ የሚያስችል ጠንካራ የለውጥ አጀንዳ መሰነቃቸውን እንደ ራሴዋ አመልክተው ከዚያ ወዲህ ባለው ጊዜ ውስጥም በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን፣ መገናኛ ብዙሃኑ ክፍትና ነፃ እንዲሆኑ ማድረጋቸውን፣ ከካቢኔያቸው ስልጣን በግማሹ ሴቶችን መሾማቸውን አስታውሰዋል። ወደ ኢትዮጵያ የሄዱት ዶክተር አብይ አህመድ የመራሄ መንግስቱን ስልጣን ከጨበጡ ከአጭር ጊዜ በኋላ መሆኑን የጠቆሙት የኮንግረሱ ልዑካን መሪ ኬረን ባስ ወደፊትም የሁኔታዎችን አካሄድ በቅርብ እንደሚከታተሉ ገልጸዋል። የአሜሪካውን ደራሲዎች ቡድን ከፕሬዚደንት ሳህለወርቅ ዘውዴና ከሌሎችም ሴት ሚኒስትሮችና የካቢኔው አባላት ጋር ተገናኝቶ ተወያይተዋል። ሚስ ኬረን ስለዚህ ጉብኝታቸው በመቀጠል ሲናገሩ የጠቅላይ ሚኒስትር አብይ አህመድን የለውጥ አጀንዳ ሀገራቸው እንደምትደግፍ ምልክት እንዲሆን በኢትዮጵያና በኤርትራ መካከል የወረደው ሰላምም እንዲጠናከር ለማበረታታት ነው ብለዋል። ቡድኑ ኤርትራ ውስጥ በነበረበት ጊዜም ከሀገሪቱ ባለሥልጣናት ጋር ፍሬያማ ውይይት ማድረጉን መሪዋ ኬረን አመልክተዋል። በኤርትራ ቆይታቸው ወቅትም ኤርትራ ወደ ለውጥና ሽግግር መግባት እንዳለባት ከባለስልጣናቱ ጋር መነጋገራቸውንና ኤርትራ ውስጥ አለ የሚባለውን የሰብአዊ መብቶች ረገጣም ባለስልጣናቱ በንቃት መከታተል እንደሚኖርባቸው የሲቪል ነጻነቶችን የማክበር እርምጃዎችንም እንዲወስዱ ማሳሰባቸውን ገልጸዋል። በተጨማሪም በሺዎች የሚቆጠሩ ኤርትራውያን ሀገራቸውን እየጣሉ እንዲሰደዱ ምክንያት ሆኗል ስላሉትና ገደብ የለሽ ሲሉ ስለጠሩት ሀገራዊ አገልግሎትም ከባለሥልጣናቱ ጋር መመካከራቸውን ተናግረዋል። የኤርትራ የጸጥታና የደህንነት ይዞታ መሻሻሉን በሚመለከትም የሀገሪቱ ፖሊሲ የተፈተሸ መሆኑን ባለሥልጣናቱ እንዳሳወቋቸው አመልክተዋል። የኤርትራ ወጣቶችን አግኝተው ማነጋገራቸውን፣ ሕይወታቸውንና የወደፊት ተስፋቸውንም እንዳጫወቷቸው ገልጸዋል። በአፍሪካ ቀንድ አካባቢ እየታዩ ያሉ አዎንታዊ እንቅስቃሴዎችን በአጠቃላይ የምንደግፍ ስለ መሆኑ ይህ የተወካዮች ምክር ቤት ልዑካን ጉብኝት ጠንካራ ማረጋገጫ ነው ብለዋል። ምንጫቸው ኤርትራ የሆነ አሜሪካውያን ኤርትራውያን ልጅ የሆኑትና የቡድኑ አባል የኮሎራዶው እንደራሴ ዮሴፍ ንጉሴም ከኮሚቴው ሊቀመንበር ሐሳብ ጋር እንደሚስማሙ ተናግረዋል። በአካባቢው ሰላምን፣ ጸጥታን፣ ሰብአዊ መብቶችን፣ ዲሞክራሲያዊ ለውጦችን ማበረታታትና ማጠናከር በሚቻልባቸው ሁኔታዎች ላይ ከባልደረቦቻቸውና ከውጭ ጉዳይ መስሪያ ቤቱ ጋር እንደሚሰሩም እንደራሴ ዮሴፍ ወይም ጆ ንጉሴ አመልክተዋል። ትውልደ ሶማሊያ የሆኑት አሜሪካዊት እንደራሴ ኢላን ኦማርም የዚሁ የተወካዮች ምክር ቤቱ ቡድን አባል ነበሩ። በአፍሪካ ቀንድ ውስጥ ያለው ሁኔታ እያስደሰታቸውና እያስደነቃቸው መሆኑን ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ልኡካኑን ወደ ኤርትራ ከዚህ ቀደም የላከው የዛሬ 14 ዓመት በ1997 ዓ.ም ሲሆን ቡድኑ የተመራው በዚያን ጊዜው የንዑስ ኮሚቴው ሊቀመንበር የኒው ጀርሲው እንደራሴ ዶናልድ Pain number.